ያለንበት ዘመን የመጨረሻ ዘመን እንደሆነ ይታወቃል። በትንቢት ላይ የተገለጹት ምልክቶች ሁሉ ተፈጽመዋል። በተለይ ዓለም ላይ ይሆናል የተባለው በሙሉ ተፈጽመዋል። ያልተፈጸሙ ብዙ ትንቢቶች የሉ። ነገር ግን በቤተ ክርስቲያንና በክርስቲያኑ ማኅበረሰብ ዘንድ መገለጽ ያለበት የመንፈስ ቅዱስ ኃይል ግን እስከ ዛሬ ድረስ አልተገለጸም። እንደውም በጣም በጉስቁልናና በአምልኮ መልክ ብቻ ተይዘን የእግዚአብሔር ኃይል በመካድ የምንመላለስ ክርስቲያኖች ሆነናል። ወንድሞቼና እህቶቼ ዛሬ ለመንፈስ ቅዱስ ለኋለኛው ዝናብ ሙላት ልንጸልይ ያስፈልጋል። ምክንያቱም ከፊታችን ያለውን የመከራ ጊዜ በምንም ዓይነት ሁኔታ በመንፈስ ቅዱስ ካልታተምንና የእግዚአብሔርን ማኅተብ ካልወሰድን በስተቀር ልናልፈው ጨርሶ አንችልም። ስለዚህ ይህንን ከዚህ በታች አብረን እንድንጸልይ በመንፈስ ቅዱስ እርዳታ ያዘጋጀውትን ጸሎት በኃይልና በትጋት ባለማቋረጥን የመንፈስ ቅዱስን ኃይል እስከምንቀበል ድረስ ልንጸልየው ይገባል። እኔ ይህንን ጸሎት ለመጸለይ በውስጤ መንፈስ ቅዱስ ስላሳሰበኝ መጸለይ ጀምሬያለሁ። ነገር ግን እኔ ብቻ ሳይሆን ወንድሞቼና እህቶቼ በጌታ ኢየሱስ ክርስቶስ ወዳጆቼ ሁሉ አንድ ላይ ልንጸልየው የሚገባን እንደ ፍቃዱና እንደ ቃሉ የሆነ ጸሎት በመሆኑ ይህንን የጸሎት ሐሳብ በምታዩት ሁኔታ አዘጋጅቼ ለማቃቸው ሁሉ ለማዳረስ እነሆ ይዤላችሁ ቀርብ ያለሁ። ስለዚህ በትጋትና በኃይል የመንፈስ ቅዱስን ሙላት እስከምንቀበል ድረስ ያለማቋረጥ መጸለይ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ጸሎት እንደ ቃሉና እንደ ፍቃዱ የመንፈስ ቅዱስን ተስፋ ለመቀበል በእግዚአብሔር አብ ስም፣ በልጁ በኢየሱስ ክርስቶስ ስም፣ በመንፈስ ቅዱስ ስም አሜን። ያለህና የምትኖር ሆይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ የአባቶቼ አምላክ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሆይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝክ ስለነገሥክም እናመሰግንሃለን። በሰማይ የምትኖር ሆይ ዐይኖቼን ወደ አንተ አነሳለሁ። መንፈስ ቅዱስ ሆይ አንተ ኀያል መለኮት ነህ። ሁሉም በአንተ ተፈጥሯል። በፍጥረት መጀመሪያ ላይ በውኃ ላይ ትሰፍ ነበር። ሰብአውያንንም ወደ ሕይወት ለማምጣት ከአብና ከወልድ ጋር መከርክ። ኢየሱስ ሰው ሆኖ እንዲመጣ በድንግሏ ማርያም ላይ ጸለልክ። በክርስቶስ አገልግሎት አብረህ ነበር። ወደ ሰማይ ካረገ በኋላ ብትወዱኝ ትዕዛዜን ጠብቁ እኔም አብን ለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ባለው ተስፋ መሠረት ከአብና ከወልድ ተልከህ በመካከላችን የምትገኝ፣ ወላጆች እንደሌላቸው ልጆች እንዳልተወን ባንተ መገኘት ታወቀ። እርግጥ ነው አንተ ዓለም የማያይህና የማያውቅ ስለ ሆንክ ሊቀበልህ የማይችል የእውነት መንፈስ ነህ። ነገር ግን በእኛ ዘንድ ስለምትኖር በውስጣችንም ስለምትሆን እኛ ልናውቅ ይገባ ነበር። መንፈስ ቅዱስ ሆይ ይቅር በለን። በእኛ በክርስቲያኖች መካከል እንኳን አልታየኸም። መንፈስ ቅዱስ ሆይ ምንም እንኳን አንተ እኔን ለመርዳትና ለማጽናናት ብትላክም ድምፅህን ባለመሰማት አሳዝኜ ከእኔ አርቄሃለሁ። አንተን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ አሳዘንኩኝ። አንተ የርስቴ መያዣ ነህ፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ ان ديت انتم دي أساس اساسنا الله الذي يتنسا منفسه موطوا ابيته نصول لب فطر لي يقناون منفس بوستي اتس كفيت حت طالي قدوس منفسه نم كني اتسد منفسي عيني الابرا انتن لي منفسايي جروين كفت انتن لسما ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና። አምላኬ ሆይ ስለ መንፈስ ማሰብ እንድችል እርዳይ። ይህን ሥጋውነቴን ከእኔ አስወግደው። ተናገረኝ፣ መንፈስህ ይግባብኝ በእግሬም አቁም የምትናገረኝንም ልስማ፣ በትዕዛዝህም ልሂድ። ፍርድህን ጠብቅና አደርግ ዘንድ አዲስ ልብ ስጠኝ፣ በውስጤም አዲሱን መንፈስ አስገባልኝ። ከሥጋዬም ውስጥ የድንጋዩን ልብ አውጣልኝ፣ የሥጋንም ልብ ስጠኝ። ያንተም ሕዝብ አርገኝ። አንተም አምላክ ሁነኝ። يا في هير منفس يا تواب النا يا ما استوعل <سؤال> ممفيس يا مكر النا يا هاي الممفيس يا وقت النا جذابيرني يا مفرات ممفيس بلايل لايل يس فرب أفسس اللي مدرب داو فريم مارشاس كي هو فريم دور تبلو سكيت رادرس يهوه لهذا لين مين بثنور ስምህ ቅዱስ የሆነ ከፍ ያልክ ልሁሉ ሆይ እንዲህ ብለሃልና የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ ያልከውን ተስፋ በእኔ ፈጽመ የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው ለተሰበረ ጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እነግር ዘንድ ልኮኛል። አሜን። ይህንን ተልኮ በእኔ ፈጽሞ በተጠማ ላይ ውሃን بدرق مريت لاي فساشين أفسالو منفسين بزره لاي بركتين من بلجوتي لاي أفسالو بالكوك الكيدان مسرد منفسين بابتين نابل جوتي لاي أفسس فيتين كنرسو كنجدي هودي من منفسين بإسرائيل بيت لاي أفسشا لولا بالكوك تسفا با مسرد منفسين أفسست ከዚህ በኋላ እንዲህ ይሆናል። መንፈሴን በሥጋ ለባሽ ሁሉ ላይ ያፈሳለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልም ያልማሉ፣ ጐበዛዝቶችም ራእይ ያሉ ያልከው የተስፋ ቃል ኪዳን ይፈጸም። ጌታ ሆይ የኖዌን ልጅ ኢያሱን የጥበብ መንፈስ የሞላህ እኔንም በመንፈስ ሙላይ أنت منفس لهم بمنفسنا بمنفس بأونات لسجدد عالم يما عالم يما لك أبلو منفس بني وست يهون أنيم لك منفس بني زندهون كالسقاوين نت بمنفس لهن. وفي تراندالجابه تجي دسالي تجي تجي تجي تجي تجي مَنْفَسِينَ تجي تجي تجي تجي تجي تجي تجي መንፈስ ሆይ ድካሜን አግዝ። በማይነገር መቃተት ማልድል። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትኜ አውቅ። በልቤ መታደስ ልለወጥ እንጂ ይህንን ዓለም አልመስል። የእግዚአብሔር ቤተ መቅደስ ነኝና የእግዚአብሔር መንፈስ በእኔ ይኖርብኝ። ድዌዎችን ፈውስ፣ ሙታንን አስነሳ፣ ለምጻምን አንጻ፣ አጋንንትን አውጣ፣ በከንቱ የተቀበልከውን በከንቱ ስጥ ብለህ በእኔ ሕይወት ላይ እዘዝ። ኖህ በእግዚአብሔር ፊት ሞገስ እንዳገኘ፣ እኔም በፊትህ ሞገስ ላገኝ። አብርሃም የእግዚአብሔር ወዳጅ እንደሆነ፣ እኔም ያንተ ወዳጅ ልሁን። ይስሐቅን በማጽናናት ያዕቆብን በኩራት ዮሴፍን በግብፅ ሙሴንም በብትሩ በፈርዖን ፊት በሕዝቡ ሁሉ ፊት ያከበርክ አምላክ እኔንም አክብረኝ። ኢያሱ ፀሐይን እንዲያቆም ያደረግ ኤልያስ እንደኛ ሰው ሆኖ ሰማይን እያዘጋህ እሳት ከሰማይ እንዲወርድ ያደረገ በመጨረሻ ዘመን ምድርን በእርግማን እንዳትመታ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ለመመለስ እንደ ኤልያስ ላከኝ። የኤልያስን መንፈስ እጥፍ አርገህ አውርድልኝ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ በነቢዩ ኤልሳዕ ድንቅ የሠራ ድንቅ ሥራብ በዳንኤልም ምስጢርን የገለጽ የአንበሶችን አፍ እየዘጋህ በእኔም ምስጢርህን ግለጽብት። ለሐናንያ፣ ለሚሳኤል፣ ለአዛርያ የእሳትን ኀይል ያጠፋህ አምላክ በእኔም እንዲሁ አድርግ። داويت عم بسانا دب بندا قولي عدم بدأ دل عند هذا الرقا بني من انجهو لسلمون بدمنا كبر يتقلس تبابن بمولاتي يستخو بني من كبرهن قلس النان يسيحون لجوج አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝምቦላችኋልና በርሱ ደስ ይበላችሁ፣ ለእርሱም እልል ልበሉ። አቤቱ በዚህ ቃል መሠረት ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝምብብን። ትንቢት እንናገር፣ ሕልምም እናልም፣ ራይም እንመልከት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው። በሰጠህኝ የልጅነት ሥልጣን በኀይል እንድገለጽ አድርገኝ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኀይልን ትቀበላላችሁ፣ በኢየሩሳሌምም፣ በይሁዳም ሁሉ፣ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ያልከውን ተስፋ ለደቀ መዛሙርቱ የፈጸምክ ጌታ፣ እኔም ኀይልን እንድቀበል ምስክርህም እንድሆን መንፈስ ቅዱስህን አውርድልኝ። ብርሃን ይሁን ያልክ አምላክ፣ በእኔ መንፈስ ላይ ብርሃን ይሁን በልበል። ያንተ ብርሃን ነፍሴንና ስጋዬን ያብራ። ويقولون أنهم يدخلون في الماء ويقولون أنهم يدخلون كل በማይቀርበው ብርሃን ውስጥ የምትኖር ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ በዚህ በመጨረሻ ዘመን ምድር ከክብርህ የተነሳ እንድታበራ ሁለንተናይን በብርሃን ሙላ። ለዓለም ብርሃን አድርገኝ። يا براهانا يا أونت يا براهانا يا براهانا تناين لانته يا براهانا عند براهانا يا براهانا يا براهانا يا براهانا يا براهانا يا براهانا يا أنتن በዚህ በመጨረሻ ዘመን በልዑል መጠጊያ ልኖር ሁሉን በሚችል አምላክ ጥራ ውስጥ ልደር፣ እግዚአብሔር አንተ መታመኛዬ ሆንልኝ እልሃለሁ። አምላኬና መሸሸጊያዬ ባንተ በአንተ እታመናለሁ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ታድነኛለህ። በላቦች ትጋርደኛል። በክንፎች በታች ትታመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አልፈራ። በአጠገቤ ሺህ በቀኜ አስር ሺህ ይወድቃሉ። ወደ እኔ ግን አይቀርብም። ባይኖቼ፣ ብቻ አመለከታለሁ፣ የኃጥኣንም ብድራት ታያለሁ። አቤቱ አንተ ተስፋዬ ነህና፣ ልዑልን መጠጊያ አደረግኩ። ክፉ ነገር ወደ እኔ አይቀርብ፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ታዛለህና፣ እግሬ በድንጋይ እንዳይሰናከር በእጆቻቸው ያነሱልኛል። በተኩላና በእባብ ላይ ጫማለሁ፣ አንበሳና ዘንዶን እረገጣለሁ። በአንተ ተማምኛለሁና ታስጥለኛለህ፣ ስምህን አውቅያለሁና ትጋርደኛለህ። እጠራሃለሁ፣ ትሰማኛለህ፣ በመከራ ጊዜ ከኔ ጋር ትሆናለህ፣ ታድነኛለህ፣ ታከብረኛለህ፣ ረጅምም እድሜ ታጠግበኛለህ፣ ማዳንህንም ታሳየኛለህ። አሜን። በዚህ ቀን አቤቱ ተቈጥተኸኝ ነበርና ቊጣህን ከኔ መልሰሃልና አጽናንተኸኛልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒትም ሆኖኛልና በእርሱ ታምኜ አልፈራም እላለሁ። ውሃንም ከመድኃኒቴ ምንጭ በደስታ ጠጣለሁ። በዚህ ቀን እንዲህ ይባላል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ። ታላቅ ሥራ ሠርቶአልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ እልል በይ። የእስራኤል ቅዱስ በመካከላችን ከፍ ከፍ ብሎአልና ደስ ይበለን። እልል እንበል፣ እልል እንበል። አሜን ይህንን ጸሎቴን ወደ ዓለም መጥቶ ስለ እኛ በሞተውና በተነሳው ባንተም ቀኝ ባለው የዓለም ብርሃን በሆነው ከሙታንም በኩር የምድርም ነገሥታት ገዢ በሆነው በወደደን ከኀጢአታችንም በደሙ ባጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ባደረገን በጌታ በኢየሱስ ክርስቶስ ስም سلاسة محن, محن سلام لسكل لانت لعنت كذا العالم كذا العالم بذا العالم زوفا لا عيلتك أمت كونا منعت الكو هلون لفت أركو بركة النع كبر مسقعنام هايلم كذا العالم كذا العالم يهون آمين آمين, آمين Amém. Ah,